እንደምናመሻችሁ የጋቢና ቪዲዮ አድማጮች፣ የዛሬ ዕለተ ሐሙስ ጳጉሜ 5 2012 ዓ ም የአዲሱ ዓመት መግቢያ ዋዜማ ላይ ሆነን ዝግጅታችንን ጀምረናል። እንኳን ለ2013 የዘመን መለወጫ በዓል በሰላም አደረሳችሁ። በምሽቱ ዝግጅታችን በዓል በዓል የሚሸቱ ልዩ ልዩ ዝግጅቶችንና ሞቅ ያሉ ዜማዎችን አዘጋጅተን ወደ እናንተ እናደርሳለን ሲሆን ኮንሰርቷል በተለይ የሚቀርቡ ዝግጅቶችም ይደረጋሉ። በተለይ እንዲናየት ከመድረሱ በፊት ሰዎች ተሰብስበው የቆጠሩ ስለዚህ ትልቅ ዝግጅቶች ይዘጋጃሉ። ከተማዎች አምስት አስር ዝግጅቶች የሚዘጋጁበት ጊዜ ነበረ። ሰነኛ ናጅ ዝግጅቶች ናቸው። አሁን የሚቀርቡት ወይም ማይደረጉት ስለዚህ በብዙ ነገር አፌክት አድርገናል። በአለም በአለም አይመስልም። የኢሳ ቃል ኢንተርቴንመንት መስራችና ስራ አስኪያጅ አቶ እዮብ አለማየሁ ናቸው። የ2013 ዘመን መለወጫን በዓል አስመልክቶ በአዲስ አበባ ያለው ድባብ ምን እንደሚመስል በአብይ ርዕሳችን እናስቀኛቸዋለን። እንግዲህ ቀደምት ኢትዮጵያውያን በፀሐይ ማውደ ዓመት በጨረቃ ማውደ ዓመት ትልት ቢሆን የተራቀቁ ስለሆነ ሁሉም የሚያስተባበረ የዘመን ቀመር አላቸው። አሁን የሰማችኋቸው መጋቢ ሐዲስ ሮዳስ የሥነ ፈለግ ምሁርና የበርካታ ሃይማኖታዊና ጠፈረ ሳይንስን የሚመለከቱ መጽሐፍትም ደራሲ ናቸው። ኢትዮጵያ ከመላው ዓለም ለየት ያለ የቀንና ዘመን አቆጣጠር እንዴት ሊኖራት እንደቻለ በምሽቱ ያስረዱናል። አብራችሁን ካመሻችሁ ሌሎች አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችንም አዘጋጅተናል። የምሽቱ አስተናጋጃችሁ ስመኝሽ የቆየ ነኝ። በቅንብሩ ደግሞ ኤልያስ አስማረ አብሮኛል። በቅድሚያ ከዓለም ዙሪያ ላሰባሰብናቸው ዜናዎች ሀብታሙ ስዩም አመሰግናለሁ፣ ስመኝሽ። ደቡብ አፍሪካዊው የጸረ ዘረኝነት ስርዓት አክቲቪስትና ጠበቃ ጆርጅ ቤዞስ በሞት ተለይተዋል። በተለይም የሚታወቁት የእውቁ ኔልሰን ማንዴላ ጠበቃ በመሆን ነበረ። ትውልደ ግሪክ የሆኑት ቤዞስ በሁለተኛው የዓለም ጦርነት ወቅት በስደተኝነት ወደ ደቡብ አፍሪካ እንደሄዱ ቤተሰባቸው ገልጸዋል። በ92 ዓመት ዕድሜያቸው በተፈጥሮ ሕመም ምክንያት በቤተሰቦቻቸው ተከበው እንዳረፉ ዛሬ ታውቋል። የደቡብ አፍሪቃ ፕሬዚደንት ሲሪል ራመፎሳ ትናንት በወጡት መግለጫ የሀገራችን የሕግ ንስር ነበሩ ብለዋል። በዓለም ደረጃ በኮቪድ-19 የሞቱ ሰዎች ቁጥር ከ900 ሺህ በላይ ደርሷል። ዩናይትድ ስቴትስ ውስጥ ዋና የተላላፊ በሽታዎች ጠቢብ የመድኃኒት አምራች የሆነው አስትራዜኒካ ኩባንያ ለቫይረሱ የክትባት መድኃኒት ለማግኘት በሚደረገው ጥረት የሙከራ ሂደቱን ማቆሙ ለመድኃኒቱ አስተማማኝነትና ውጤታማነት የተሰጠውን ክብደት ያመላክታል ብለዋል። የሙከራው ሂደት በተለያዩ የክትባት መድኃኒቶች ደረጃዎች የሚደረገው አስተማማኝነቱንና ውጤታማነቱን ለማረጋገጥ ሲባል መሆኑን መረዳቱ አስፈላጊ ነው ሲሉ ዶክተር አንቶኒ ፋውቺ ትናንት አስገንዝበዋል። ፋውቺ የዩናይትድ ስቴትስ ብሔራዊ የአለርጂና የተላላፊ በሽታዎች ተቋም ኃላፊ ናቸው። ግዙፉ የብሪታንያና የስዊድን የመድኃኒት አምራች ኩባንያው የመድኃኒቱን ሙከራ ለጊዜው ያቆመው በፈቃደኝነት የክትባቱ መድኃኒት የተሰጣት ሴት በመታመሟ ነው። የአውሮጳ መማክርት ፕሬዚደንት ቻርልስ ሚቼል በቤላሩስ ላይ ማዕቀብ የመጣሉን ሐሳብ እንዲፋጠን ጥሪ አድርገዋል። የተለያዩ የተቃዋሚ መሪዎች ከታሰሩ በኋላ ነው ባለስልጣኑ ጥሪውን ያቀረቡት ቤላሩስ ውስጥ በፖለቲካ ምክንያት ሰዎችን ማሰርና በግዴታ ከሀገር ማስወጣትን ያካተቱ የፖለቲካ ወከባዎች መቆም አለባቸው ሲሉ ሚቼል ትናንት በትዊተር ገጻቸው ገልጸዋል የቤላሩስ ባለስልጣኖች መላ የፖለቲካ እስረኞች መፈታት አለባቸው የዜጎችን የመናገርና የመሰብሰብ መብት ማክበር አለባቸው በማለትም አክለዋል ዩናይትድ ስቴትስ ከቻይና ወታደራዊ ኃይል ጋር ግንኙነት አላቸው የተባሉ ከአንድ ሺህ በላይ የሚሆኑ የቻይና ዜጎች ቪዛ ማለትም የይለፍ ፈቃድ ማገዷን አስታወቀች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ትናንት ያወጣው መግለጫ ቪዛው የታገደው ፕሬዚደንት ዶናልድ ትራምፕ እንደ አውሮፓውያን አቆጣጠር ባለፈው መጋቢት 29 በፈረሙት አዋጅ መሰረት ነው ይላል። ሀብታሙን ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት የጋቢና ቪኦኤ የአዲስ ዓመት መዳረሻ ልዩ መሰናዷችንን ነው። በበይነ መረብ ገጻችን እንዲሁም በመደበኛዎቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። ዋዜማውን ከኛ ጋር ስለምታሳልፉ እናመሰግናለን። አሁን ወደ ቀዳሚው የዕለቱ አብይ ርዕስ እንለፍ። ጌው 2012 ዓ ም አልቆ አዲሱን 2013 ልንቀበል የሰዓታት ዕድሜ ቀርቶናል። ለወትሮ ይህ አዲስ ዓመት ሲመጣ የሀገሪቱ እምብርት ከተማ በሆነችው አዲስ አበባ በተለያዩ እንቅስቃሴዎች ትሞላለች፣ ትደምቃለች፣ በዓል በዓል ትሸታለች። የኮሮና ቫይረስ ወረርሽኝና ከሰሞኑ የታዩ አለመረጋጋቶች ጥላውን ያጠላበት የዘንድሮ ዘመን መለወጫ በዓል ግን ከወትሮ የቀዘቀዘ መሆኑን የአሜሪካ ድምጽ ያነጋገራቸው የከተማዋ ነዋሪዎች ይገልጻሉ። ለበዓሉ መዳረሻ ድምቀት ይሰጡ የነበሩ የሙዚቃ ድግሶች፣ የንግድ ትርኢቶችና የተለያዩ ባዛሮች አለመኖራቸው የእንቁጣጣሽ በዓሉን ከማደብዘዝ ባሻገር በዝግጅቱ ይሳተፉ የነበሩ ተቋማት ጥቅም እንዳጡም ተናግረዋል። ይህን የአዲስ አበባ ነዋሪዎችና የንግድ ተቋማትን አጠቃላይ ስሜትና የነዋሪዎችን የዘመን መለወጫ ተስፋ የሚዳስስ ዘገባ አሰናድተናል ቀጥሎ ይቀርባል። ለወትሮ እንቁጣጣሽን ወይም አዲሱን የዘመን መለወጫ በዓል ለመቀበል አዲስ አበባ ግርግሯን የምትጀምረው ቀደም ብላ ነው። በከተማዋ በየመንገዱ ላይ የሚታዩ ግርግሮች፣ የሙዚቃ ትዕይንቶች፣ የግብይት ስርዓቶች፣ የንግድ ትርኢቶችና ባዛሮች ለበዓሉ መዳረሻ ትልቅ ድምቀት ይሰጡት ነበር። በኢትዮጵያ በኮሮና ቫይረስ ወረርሽኝ የተያዘው ሰው ቁጥር ስልሳ ሺህ ባለፈበት ወቅት የሚከበረው የዘመን መለወጫ ግን እንደተለመደው በደማቅ አቀባበል የታጀባለ መሆኑን ያነጋገርናቸው ነዋሪዎች ገልጸውልናል። ከነዚህ አንዷ በአዲስ አበባ ልደታ አካባቢ ነዋሪ የሆነችው መሰረት ሰዒድ ናት። መሰረት የዘንድሮ ዘመን መለወጫ ስሜቱ በጣም የቀዘቀዘ ነው ትላለች። ማለት እግዚአብሔር ይመስገን። መቼም የነበረውን ጊዜ ስታስቢው በሽታውን፣ ሁሉን ነገር ስታስቢው ዛሬን እናያለን ብለን በመጀመሪያ አላሰብንም ነበረ። ግን በጣም ቀዝቃዛ ነው ዘንድሮ። መቼም ከፋሲካው ይሻላል። በጣም ቀዝቃዛ ነው። በየመንገዱ፣ በየአደባባዮቹ ሁሉ ቦታ ኤግዚቢሽን ነበረ ገበያ ነበር፣ ግብይት ነበር። ግር ግሩ ያው በዓል ድምቀቱ መገበያየቱ ነው ዋናው ነገር እና አሁን እሱ ነገር የለም። በሽታውም ትሰሪያለች ያው ግር ግሩ ያው ትራንስፖርቱ ላይ ምናምን ብያ ቢኖርም ግን አሁን መገበያየቱ የለም። እና በጣም ቀዝቃዛ ነው የዘንድሮ ዘመን መለወጫ ድባቡ ይቀንስ እንጂ የበዓሉን መቃረብ ተከትሎ የአዲስ ዓመት ብስራትን የሚያውጁ ባህላዊ ሙዚቃዎች አሁንም በየቦታው ይሰማሉ። አንዳንድ ህንጻዎች በአዲስ አበባ በቢጫ ቀለማት ተውበውም ይታያሉ። በገበያ ቦታዎችም ወረርሽኙን ለመግታት የተጣለውን የአካል መራራቅ የጣሱና ጥንቃቄ የጎደላቸው ግብይቶች ይካሄዳሉ። ያለችን ደግሞ በጀሞ አንድ ነዋሪ የሆነችው መዓዛ ግርማ ናት። በበዓል ግርግር ሸሽተን ቀድመን ነው ብዙ ነገር የገዛ ነው ማለት ዶሮም ደፍተን ያሉት፣ ግን አሁን እንደዚህ የተለያየ አጋጣሚ ስወጣ ሰፈራችን አንድ ድምጫ ገበያ ያለ ጫፍ አካባቢ ላይ ስልሳ ሰባት ማዞሪያ የሚባል ዶሮውም ደጉም የሰውም ትርንፍ ኮረና ያለ ፈጽሞ አይመስልም። እንደ እንደኔም ግን ብዙ ያደረጉ ሰዎች አሉ። ግን አሁን ብጮች በቃ ሙዚቃውም ቴስራው ምን እንደደበረ ያሳለፍ ምንም ያሳለፍን አንመስልም። የገብረ ድርብም ኮረና ውስጥ የሚያለንም አንመስልም። ለመአዛ ለመአዛና ቤተሰቧ የዘንድሮውን በዓል እጅጉን ያቀዘቀዘው እንደተለመደው ከቤተሰብ ጋር አለመሰባሰባቸው መሆኑን መአዛ በቅሬታ ብትገልጽም አዲሱን አመት ግን በተስፋ ነው የሚቀበለው፣ ትላለች። የዘንድሮን አዲስ አመት እንግዲህ ከስጋት እና ከተስፋ ጋር ነው የምንቀበለው። በጣም ወደ ተስፋ ያመዝናል ስሜቴ። ግን ለበዓሉ ጊዜ መጀመሪያ ቀን እህቴ ጋር ሄጄ ከዛ ደግሞ በሚቀጥለው ቀን ወደ ሶስተኛው ቀን ወደ ባለቤቴ ቤተሰቦች ልጆቻችን ይዘን እንሄዳለን። ዘንድሮ ግን ደስ እናደርግም። ለራስሽ ብቻ ሳይሆን ለሌላውም ማሰብ ሀላፊነትም ስላለው ነገሩ ቸገረኝ። ማለት አትችል ስለዚህ ነገር ስላለ ስሜቱ የተለየ ነው የሚሆነው። የዘመን መለወጫና ሌሎች በዓላትን ትልቅ ድምቀት በመስጠት በዓሉን በዓል ከሚያስመስሉ ዝግጅቶች ቀዳሚውን ቦታ የሚይዙት የንግድ ትርኢቶች፣ የባዛር ዝግጅቶችና የሙዚቃ ኮንሰርቶች ናቸው። በዘንድሮ በዓል ግን ሁሉም አለመኖራቸው የበዓሉን ድባብ ለውጦታል። ያሉን በአዲስ አበባ ከኤግዚቢሽን ማዕከል ጋር በመተባበር ከሀያ አመት ዓመት በላይ የባዛር ትዕይንቶችን የሚያዘጋጀው የሴንቸሪ ፕሮሞሽን ሰርቪስ ዋና ስራ አስኪያጅ አቶ ዘውገ ጀማነህ ናቸው። ዘንድሮ እንግዲህ ያው አንችም እንደገለጽሽው፣ በዚህ በኮሮና ምክንያት ማንኛውም አይነት ኤቨንቶች የሉም። በፊት የተለመደው በዚህ ጊዜ ለምሳሌ አዲስ አመት የሚዘጋጅበት ጊዜ በጣም በተለይ በኤግዚቢሽን ማዕከል በቀን ከሀያ ሺህ ሰው በላይ የሚገኝበት እስከ ለረጅም ጊዜ ነው ዝግጅት የሚካሄደው ለሀያ ሶስት ቀን ለሀያ አራት ቀን፣ ያን ሁሉ ቀን ሕዝቡ የሚከበያይበት፣ የሚዝናናበት፣ የተለያዩ ዝግጅቶች፣ ገቢ ማስገቢያ ፕሮግራሞች፣ ድጋፎች የሚደረጉበት የሀገር ውስጥ ትምህርትና አገልግሎቶች የሚታወቁበት ከፍተኛ ስራ የሚሰራበት ነበረ። እንግዲህ ያለፈው ፋሲካም ሳይሰራ ቀርተዋል። አሁንም አዲሱም አመት በዚህ ምክንያት ዝግጅት አይኖርም። በአዲስ አበባ ኤግዚቢሽን ማዕከል በዓላትን አስታከው የሚደረጉ የባዛር ዝግጅቶችና የሙዚቃ ትዕይንቶች በኮሮና ምክንያት ሲሰረዙ ይህ ሁለተኛ ጊዜው ነው። ከአራት መቶ በላይ የንግድ ድርጅቶችንና በቀን ከ20 ሺህ በላይ ጎብኚዎችን የሚያሳትፈው ዝግጅት ባሳለፍነው የፋሲካ በዓል በመሰረዙ ምክንያት ሴንቸሪ ፕሮሞሽን እስከ አራት ሚሊየን የሚጠጋ ኪሳራ እንደገጠመው አቶ ዘውጋ ያስረዳሉ። በዚህ በፋሲካው ላይ ብንጀምር እኛ እንደነገርኳችሁ ለረጅም ወራት ነው ዝግጅት ስናደርግ የነበር ነው። ማስታወቂያ ሁሉ በከፍተኛ ወጪ አውጥተናል፣ ህትመት ስራ ሰርተናል፣ ብሮሸሮች። እንደገና ደግሞ ተሳታፊዎችንም የሚያፈላልጉ ኮሚሽን ሁሉ ከፍለናል። ያ ሁሉ አድርገን ያ ነገር ሲፈጠር ያው በሀገር ላይ መጣ ነገር ነው፣ ምንም ማድረግ አይቻልም። ዋናው መኖር ነው። ግን ቢሆንም ድርጅታችን ወደ አራት ሚሊዮን ብር ኪሳራ ደርሶበታል። ከንግድ ትርኢትና ባዛር በተጨማሪ የኮሮና ቫይረስ የሙዚቃና የተለያዩ የመዝናኛ ዝግጅቶችን የሚያዘጋጁ ተቋማትንም ክፉኛ ጎድቷል። ኮንሰርቶችና የተለያዩ የመዝናኛ ዝግጅቶችን በማዘጋጀት የሚታወቀው ይሳቃል ኢንተርቴመንት መስራችና ባለቤት አቶ እዮ ባለማየው ይህ በታሪክ የሚነገር ሌላ ዘመን ነው ይላሉ። ይሄ ወጣ ሌላ ኤራ ነው፣ ሌላ ዘመን ነው። እና እንደለመድ ነው አይነት ነገር የለውም ጭራሹ ነው። እንደዚህ ነገሮች ታይቶ አይታወቁም። ኢቨንትን በተመለከተም በተለያዩ ኢንዱስትሪዎች ኢቨንት ደግሞ ዋና ትልቅ ግብአቱ የሰዎች መሰብ ወርና እንስለ ቦታ ማድረግ ነው። ይሄኛው ደግሞ ዋና የሚከለክለው ነገር ቢኖር ሰዎችን መሰብሰብ ነው። ኒሲቭ ሲሆን ኮንሰርት አለ በቴሌቪዥን የሚቀርቡ ዝግጅቶችም ይደረጋሉ። በተለይ እንድናየት ከመድረሱ በፊት ሰዎች ተሰብስበው የቆጠሩ። ስለዚህ ትልልቅ ዝግጅቶች ይዘጋጃሉ። ከተማዎች አምስት አስር ዝግጅቶች የሚዘጋጁበት ጊዜ ነበረ። ሰነኛና ዝግጅቶች ናቸው። አሁን የቀሩት ወይም የማይደረጉት። ስለዚህ በብዙ ነገር አፌክት አድርጎናል። በአለም በአለም አይመስልም እንግዲህ ያው ሰው ደግሞ የሚቀጥለው የተሻለ ነገር እናምናለን። ይሳቃል ኢንተርቴንመንት በኮሮና ቫይረስ ምክንያት ድርጅቱ ለአንድ አመት ያቀዳቸውን ዝግጅቶች ማካሄድ ባለመቻሉም ትልቅ ኪሳራ እንደደረሰበት አቶ ዮብ ይገልጻሉ። ሰብአዊ ብለትን አጠቃላይ ኔሽን ዋይድ ቱር ለማድረግ ፕላን ነበረን። ይህን ሰላምን ለመፍጠር አንድነትን ለመፍጠር ህብረትን ለመፍጠር እዚህ ሙዚቃ ትልቅ አቅም ስላለ እሱን ይዘን ቱር የማድረግ አስታር ነበረን። እሱ በሙሉ ተሰረዘ። በኢኮኖሚውም በብዙም ነገር ነው ይጎዳል። ከዛ ደግሞ ከተማ ውስጥም የተለያዩ ዝግጅቶችን የማዘጋጀት ባል ነበረን፣ የአንድ አመት የሚሆን ፕላን። እሱም እንግዲህ ተሰርዟል። ስለዚህ እነዚያ ስንዘጋጅ የነበረባቸው ጊዜ ገንዘብ ምናምን ያጠፋናቸው ነገሮች አሉ። ስለዚህ ጉዳቱ ከፍተኛ ነው። የዘንድሮ በዓል ድባቡ ከወትሮው ይቀዝቅዝ እንጂ ነዋሪዎች አዲሱን አመት የሚቀበሉት በጉጉት ነው። አዲሱ ዘመን የኮሮና በሽታ የሚጠፋበት ብቻ ሳይሆን ለሀገሪቱ በአጠቃላይ የተሻለ ሰላምና መረጋጋት የሚመጣበት፣ ህዝቡ አንድነትን የሚያጎለብትበት የተሻለ አመት እንዲሆንም ተመኝተዋል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። የእለቱን አብይ ርዕስ ነበር ቀደም ሲል የሰማችሁት። እያዳመጣችሁት ያላችሁት ጋቢና ቪኦኤ ነው። የ2013 መግቢያ የአዲሱ ዓመት ዋዜማ ዝግጅታችን ይቀጥላል። አዲስ አበባ በዛሬው ዕለት በአይነቱ የተለየ የተባለለት የህዝብ መናፈሻ አስመርቃለች። የኢትዮጵያ ፕሬዝዳንትና ጠቅላይ ሚኒስትር በተገኙበት የተመረቀው መናፈሻ ከተማዋን በሌላ ከፍታ ላይ የሚያስቀምጣት ነው ተብሏል። የአዲስ አበባው ዘጋቢያችን መለስካቸው አመሃ በስፍራው ተገኝቶ ያጠናቀረው ዘገባ ቀጥሎ ይቀርባል። ለአዲስ አበባና ለኢትዮጵያ ሕዝብ የአዲስ ዘመን ስጦታ ሆኖ የቀረበው ሸገር ፓርክ ዛሬ ሲመረቅ የሀገሪቱ ፕሬዚዳንት ሳህለ ወርቅ ዘውዴ ባደረጉት ንግግር ኢትዮጵያውያን የሚኮሩባትና የአፍሪካን ፖለቲካዊ መዲና የሆነችው አዲስ አበባ ይህን የመሰለ የሕዝብ መዝናኛ ስታገኝ ስሟም ደረጃዋም ከፍ እንደሚል አመልክተዋል። ከዚያም አልፎ ይህ ፓርክና ሌሎች ተመሳሳይ ግንባታዎች የሰመረ ፍጻሜ ሲያገኙ ክንውኖቹ ለኢትዮጵያውያን የሚያስተላልፉት መልእክት ከዚያም ከፍ ያለና የረቀቀ ነው ሲሉ ፕሬዚዳንቷ አመላክተዋል። ብዙም የህዝብ መዝናኛ ቦታዎች የሏትም ተብላ የምትታማዋ ከተማችን አዲስ አበባን በሌላ ከፍታ ላይ የሚያስቀምጣትም ይሆናል ይህና የተገነቡት ሌሎች ፓርኮች የከተማችንን ብሎም የሀገራችንን ገጽታ በመለወጥም ሆነ ተባብሮ መስራት ሊያስገኝ የሚችለውን ድንቅ ውጤት ሁነኛ አብነት ነው። ተስማምተንና ተግባብተን ያለንን አቅም አሰባስበን በጋራ ፍላጎታችን ላይ ስንዘምት ምን ማድረግ እንደምንችል ያው ምስክር ነው። የምርቃቱ ሥነ ሥርዓት የተካሄደበት ስፍራ የወንድማማችነት አደባባይ ተብሏል። ይህ አደባባይ በተለምዶ ፊት በር ተብሎ ከሚታወቀው ታላቁ ቤተ መንግሥት ካረፈበት ጉብታ ደረት ላይ የሚገኝ ስፍራ ነው። ቀድሞ ይህን ስፍራና አካባቢ ለሚያውቅ ሰው ዛሬ ያለበትን ሁኔታና መልክ ሲያስተውል በእርግጥ የሰው ልጅ ምድርን እንዲህ ሊያስውባት ይችላል የሚል ጥያቄ ራሱን ሳይመታው አይቀርም። በኢትዮጵያ የቻይና አምባሳደር ታንጂየንም እዚህ አደባባይ ላይ ቆመው በእጅጉ መደነቃቸውን ሳይሸሽጉ እንዲህ ነበር ያሉት። ዛሬ በዚህ የወንድማማችነት አደባባይ የተሰበሰብነው ወደ ፍጻሜ የተቃረበውን ግንባታ ለመመረቅ ነው። ይህ አደባባይ እንዴት ነው ወደዳችሁት? ሁላችንም እንደምንወደው አምናለሁ። እናንተ እኔና ጠቅላይ ሚኒስትሩ የወንድማማችነት አደባባይ ወቅታዊ የአዲሱ ዓመት አምሃ ወይም ስጦታ ነው። የአዲስ አበባ አዲሱ መለያ መልኳ ይሆናል። የወንድማማችነት አደባባይ በእውነቱ ውብ ነው። ብዙ ትልልቅ ገጽታዎች አሉት። አንደኛ የዚችን ታላቅ አገር የኢትዮጵያን ስልጣኔ ባህላዊ ብዝሃነትና አንድነት ያንጸባርቃል። አርባ ስምንት ሜትር ርዝመት ካለው በተለያዩ ቅርጻ ቅርሶች ከተዋበው ግድግዳ በእጽዋት ቅርጽ እስከታነጸው የዲስኩር መድረክ ድረስ ተዋህደው በተሠሩት የሰው ልጆች የጉዞ መግለጫ መንገዶች በሚታየው ጥበባዊ ትዕይንት የወንድማማችነት አደባባይ የብሔረ ኢትዮጵያን ኩሩ ታሪክ የሚተርክ መዘክር ይመስላል። የሥራውን ስፋትና አስቸጋሪነቱን መገመት ይቻል ይሆናል። ይሁንና በትክክል የሚያውቁት እጃቸውንና አእምሮአቸውን በሥራ ላይ ያኖሩ ናቸው። ምስክርነታቸውን በአደባባይ ከሰጡት መካከል በኢትዮጵያ የቻይና ኤምባሲ የኢኮኖሚ ቆንስላ ሊዩ ዩ፣ ስራው በእጅጉ ፈታኝም አስደሳችም እንደነበረ ተናግረዋል። በሕይወት ዘመናቸው ሰርቻለሁ ከሚሉትም ትልቁ እንደሆነ አልሸሸጉም። ፕሬዚዳንት ሳህለወርቅ ዘውዴ የራሳቸውን ተመክሮና በሥራና በሐሳብ ለደከሙትም ልባዊ ምስጋናቸውን ለግሰዋል። ይህን ፓርክ ለመጀመሪያና ከዛሬ በፊት ለመጨረሻ ጊዜ ያየሁት ጥቂት ወራት በፊት ነበር ይሁንና እውነት ለመናገር ስራው ተጠናቅቆ በዚህ አጭር ጊዜ ለምረቃ ይደርሳል የሚል ምንም ግምት አልነበርም ሌት ተቀን ቢሰራም እንኳን በአንድ ቀን ውስጥ ያለው 24 ሰዓት ስለሆነና 25ተኛ ሰዓት ስለማይሰጠን አይደርስም የሚለው ድምዳሜ ላይ ደርሼ ነበር ይሁንና እነሆ ዛሬ እዚህ እንገኛለን ክቡር ጠቅላይ ሚኒስትር ይህንን ታላቅ እቅድና ህልም ይዘው ከስር ከስሩ ተከታትለው ይኸው ተመስክሮልናል፣ አመራር ሰጥተውበት ለዚህ ለማብቃት ለአዲስ አበባና ለሀገራችን የአዲስ ዓመት ስጦታ እንዲሆን በማድረጉ በሁላችንም ስም አድናቆቴንና ልባዊ ምስጋናዬን ለመግለጽ ወባል። ሸገር መናፈሻ እንጦጦ እና አንድነት ፓርክ እንዲሁም አምባሳደር ታንጂያን እንዳሉት ከሆነ ዘመናትን ያስቆጠረው የኢትዮጵያ ስልጣኔ ማዕከላት ቱሪዝምን ለማልማት ትልቅ ሚና አላቸው። ኢትዮጵያ በደረ ኮቪድ-19 በብዙ ቱሪስቶች ከሚጎበኙት የዓለም አገሮች አንዷ ልትሆን ትችላለች ትሆናለችም ብለዋል። በዚህ ምርቃት መርሃ ግብር ላይ ጠቅላይ ሚኒስትር አብይ አህመድ ለቻይና አምባሳደር ታንጂየንና ለኢኮኖሚ ቆንስላዋ ሊዩዩ እንዲሁም ለኢትዮጵያውያን ባለሙያዎች የምስጋናና የመታሰቢያ ስጦታዎች አበርክተዋል። በሥነ ሥርዓቱ ላይ የሪፐብሊካን ጋርድ የኮማንዶ እና የአየር ወለድ አባላት ወታደራዊ ትርኢት አሳይተዋል። መለስካቸው አማሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ እስካቸውን ለዘገባው እናመሰግናለን። የጋቢና ጉዟችን ከአሜሪካ ድምፅ ይቀጥላል። ወደ ቀጣዩ የበዓል መሰናዷችን ስናልፍ ኢትዮጵያ ከመላው ዓለም ለየት ያለ የቀንና ዘመን አቆጣጠር ያላት ሀገር ናት። ለመሆኑ የዚህ ልዩ መሆን ምንጩ ምንድን ነው? ለየት ማለቷስ ምን ጠቀማት? ምን አሳጣት? በሚሉ ጉዳዮች ላይ ሀብታሙ ስዩም ከመጋቢ ሐዲስ ሮዳስ ታደሰ ጋር ቆይታ አድርጓል። መጋቢ ሐዲስ ሮዳስ የስነ ፈለክ ምሁርና የበርካታ ሃይማኖታዊና ጠፈረ ሳይንስን የሚመለከቱ መጽሐፍትም ደራሲ ሲሆኑ የኢትዮጵያ ዘመን አቆጣጠር ከሌላው ዓለም እንደምን እንደሚለይ ከሚያስረዱበት ቃለ ምልልሱ ይጀምራል። እንግዲህ መላው ዓለም የሶላር ካሌንደር ወይም የፀሐይ የዘመን ቀመረብ ይጠቀማል። ወይም ሉናር ካሌንደር ወይም የጨረቃን ዘመን ቀመረብ የሚጠቀሙ ሀገራት አሉ። ሉኒ ሶላር ደግሞ ሁለቱ የሚያስተባበረው ዘመን ቀመረ የሚጠቀሙ ሀገራት አሉ። እንግዲህ ቀደምት ኢትዮጵያውያን በፀሐይ ማውደ ዓመት በጨረቃን ማውደ ዓመት ስሌት ቢሆን የተራቀቁ ስለሆነ ሁሉም የሚያስተባበረ የዘመን ቀመር አላቸው። ስለዚህም ሁለት ሺህ አስራ ሶስት በፀሐይ አቆጣጠር ሁለት ሺህ ሰባ አራት በጨረቃ አቆጣጠር ብለን እናስባለን። ነገር ግን ይህም ተመሳሳይ ሆኖ ሳለ አንዳንድ ክፍተቶች አሉ። የሰባት አመታት ክፍተት፣ የአስራ አንድ ቀናት ክፍተት፣ የአስራ ሶስተኛ ወር የጳጉሜን ጭማሮ ወር አስበልክቶ ግን ከተቀረው ዓለም ጋራ ኢትዮጵያ ልዩነት አላት። ከአቆጣጠር ልዩነት በተጨማሪ ኢትዮጵያ የምትጠቀማቸው ወራት ስያሜና ትርጉምም የራሱ ልዩ መልእክት እንዳለው ይሰማል። የተወሰኑትን ወራት በአስረጅነት መጥቀስ ይቻል ይሆን? እንግዲህ ከምዕራቡ ዓለም ጋር ያለው የዘመን ስያሜ ትንሽ ይለያያል። አብዛኛው ምዕራባዊ የወራት ስያሜ ከአምልኮተ ጣዖት ጋራ የተያያዘ እና ሮማ ሲመለኩ የነበሩ የጣዖታትን ስያሜ የያዘ ነው። ለምሳሌ ጃንዋሪ ብንል ጥር ማለት አይደለም። ጃኑስ የሚባል የበርና የመዝጊያ አምላክ ተብሎ የመለክ የነበረ ከጎድ ኦፍ ጌትስ ኤንድ ዶርስ የበርና የመዝጊያ አምላክ ተብሎ ጣሊያን ላይ ይመለክ የነበረ ነው። የካቲትም ፌብሩዋሪ ፌብሩዋሪ ማለት የካቲት አይደለም። ቃል በቃል ፌብሮ ማለት መንጻት ማለት ነው። ለጣዖት የመንጻት ስርዓት የሚከበርበት ማለት ነው። መጋቢትም ማርች ማርች ማርች ከሚባል የጦር አምላክ የወጣ ነው። ሚያዚያም አፕሮዳይት የምትባል ኤፕሪል ወይም አፕሮዳይት ይሏታል የጋብቻ የፍቅ የሚሏት ጎደስ ስም የወጣ ነው። ግንቦትም ሜ ማለት አይደለም። ሜ ማለት ማያ የምትባል የስጦታ አምላክ የሚሏት ነበረች። ለእሷ ክብር ሰይሟታል። ሐምሌንም ብንል ጁላይ በጁሊየስ ቄፋር ስም የተሰየመች ናት። ነሐሴ ኦገስት በአውግስጦስ ቄፋር የተሰየመች ናት። ሴፕቴምበር፣ ኦክቶበር፣ ኖቬምበር እና ዲሴምበር ብቻ ሰባት፣ ስምንት፣ ዘጠኝ፣ አስር የሚል ፍችን ይዘዋል። ከዛ ውጭ ሁለቱ የነገስታት ሌሎቹ የጣወት ነው። ወደ ኢትዮጵያ ስንመጣ ግን ትንሽ ለየት ይላል። ወቅቱንና በተለይ ቅዱሳት መጻሕፍትን ያማከለ ስያሜ ነው። ለምሳሌ ከመስከረም ብንነሳ፣ መስከረም ማለት መሴ የሚለው ቃል መሴ ከሚለው ግእዝ ቃል ይወጣል። መሴ ማለት መሸ ማለት ነው። ከረም ማለት ወይም ከረም ደግሞ ክረምት ማለት ነው። በአንድ ላይ ስንሰተው ምፌተ ክረምት ክረምት የሚመሽበት ወይም ክረምት የሚያበቃበት የመጫው መባሻ የሚል ፍቺ አለው። ጥንት ሄድ ጥን ጠቂሞች የሚል ትርጉም አለው። ጥንት መሰረት የሚል ትርጉም አለው። ምክንያቱም ኤታኒን የሚባለው ዓለም የተፈጠረበት ቶር የሚባለው የጥቅም ቶር ነው። በእኛ መስከረም በጨረቃ አቆጣጠር ለሚሄዱት ጥቅምት ነው። ህዳር ማለት ሀዲራ አዲሮስ ካሌጅ ዛንቀጽ ይወጣል። የአዝመራ ወራት ስለሆነ ጠባቂዎች ዱር የሚያድሩበት ነው። ታይሳስ ማለት የማሰስ ወራት ማለት ነው። በዚህ ታሰሰ ማለት ፈለገ ማለት ነው። በዚህ ወር ጌታችን ኢየሱስ ክርስቶስ ከቅድስት ድንግል ማርያም በቤተልሔም በተወለደ ጊዜ ሶስቱ ነገሥታት ወርቅ፣ ዕጣን ከርቤ ይዘው ኮከቡ እየመረራቸው አይቴ ሀሉ በተወልደ ንጉሠ አይሁድ የተወለደ ይሁድ ንጉሥ ወዴት አለ እስመ ርኢነ ናቶ ከበዚያው በምስራቅ ወመቃይና ከመ ንስግድ ሎቱ ኮከቡን በምስራቅ አይተን መርሱ ልንሰግድ መጥተናል እያሉ አስሶ ስላገኙት ታይሳስ የሚል ስያሜ ተሰጥቷል። ጥር ማለት ደግሞ በርካታ ትርጓሜ ያለው፣ አንደኛ አጥሬ ማለት ገዛ ማለት ነው። እንግዲህ ልደትን ይዞ ጥምቀትን ይዞ ወይም አስተሬውን ይዞ በጣም ትልልቅ በዓላት ስለሆኑ ሰው የክት ልብስ የሚገዛበት የሚገዛበት ስለሆነ ጥር ተብሏል። ስመ ጥር ማለት ራሱ የታወቀ ማለት ነው። የታወቀ ወር በጣም ጋብቻም የሚደረግበት በጣም የታወቁ በዓላት ያሉበት ስለሆነ ጥር ተብሏል። ሌላው ጠይሮ ጠይሮት ማለት ምጥቀት ርዝመት ማለት ነው እና ምጡቅ የሆነ የሰናው ርንጫ የፈረሰበት ወር ስለሆነ ጥር ብለዋል። የካቲት ማለት ከፊት ከፊት ከፊት ወር ማለት የመሰር መካፈሻ ወልድ መባሻ እንደ ማለት ነው። መጋቢት ማለት ደግሞ እችን ወቅት ሳይንስ አለ በስነፈለኩ ፀሐይ ቀና መጋቢት ሆነዋል የምድሮ ገብላ ውስጥ ቀን እና ሌሊት እኩል አስራ ሁለት እኩል አስራ ሁለት ይሆናል። በመቶ ሰማኒያ ሁለት ቀን አንዴ በመስከረምና መጋቢት ወይም በመጠውና በጸደ ወቅት ያን ጊዜ የጸደ እኩሌ ስለሚሆን ስለሚመጋገብ ቀንና ሌሊቱ መጋቢት ስለዋል። ሚያዚያ ማለት የሚዜዎች ወራት የሚዛብት ወራት ማለት ነው። ሰርግ የሚደረግበት ነው። ግንቦት ማለት በግንባታ ወራት የሚል ስያሜ ያለው የኢየሩሳሌም ግንብ መቅደሶች የተገነቡበት ወር ስለሆነ ሰኔ ማለት ሰናይ ማለት አማረ ማለት ነው። ከሐዘር ሰናይ መልካም ዘር ተመርጦ ለእርሻ ለዘር የሚውልበት ማለት ነው። ሐሌ ማለት ሐሚል ሐሚሎች መለምለም ማለት ነው። እንግዲህ አረንጓዴ ለብሶ እንደ ክረምቱ ዊንተር አይደለም። ነው ኢትዮጵያ ዊንተር እንደሚታወቀው በውጭ ሀገር ክረምታቸው እጠዋትን ሙሉ በሙሉ ያረግፋል። የኢትዮጵያ ደግሞ በአንፃሩ ያለመልማልና የልምላሜ ማለት ነው። ናሴ ማለት ንሱ ንሶት ከሚለው ግስ ንሳ አንቀጽ ይወጣል። እንግዲህ አብሬት አትክልት ስር የሚሰጡበት የሚጨምበት ነው። ጳጉሜን ማለት ደግሞ ፈረስ ማለት ወይም ትርፍ ማለት ነው እና የወራቱ ስያሜን የእለታት ስያሜን ትንሽ ለየት ይላል በኢትዮጵያ የዘመን ቀመር አድማጮች ከመጋቢ ሐዲስ ሮዳስ ጋር የተደረገው ቆይታ አላበቀም። ቀጣዩ ክፍል በነገው ዕለት ይቀጥላል። ምሽት ለበዓሉ ያሰናዳናቸው መሰናዶዎች ይህን ይመስላሉ። የምሽቱን ዝግጅታችንን ከማጠናቀቃችን በፊት የአዲስ ዓመቱን ዋዜማ ሞቅ የሚያደርግ ዜማ አቀናባሪያችን ኤልያስ አስማረ አዘጋጅቱ ይጠብቃቸዋል። በእኔ በኩል አዲሱ ዓመት የሰላም የፍቅርና የፍሳሐ እንዲሆንላችሁ በምሽቱ ዋና አዘጋጅ ሰለሞን አባተና በሌሎችም ባልደረቦቻችን ስም እየተመኘው ሳስተናግዳችሁ የመሻወት ስመኝሽ የቆየ ነበርኩ። በፌስቡክ ገጻችን አት ቪኦኤ አማሐሪክ በትዊተር ሃሽታግ ጋቢና ቪኦኤ እንዲሁም በኢሜይል አድራሻችን ጋቢና አት ቪኦኤ ኒውስ ዶት ኮም ብላችሁ አስተያየታችሁን ላኩልን። መልካም በዓል፣ መልካም አዲስ ዓመት። 对吧？